ኢትዮጵያ ውስጥ ዴሞክራሲያዊ ስርዓት ለመፍጠር እየተከናወኑ ናቸው ላላቸው ተግባራት ዓለም አቀፍ ማኅበረሰብ ትኩረት እንዲሰጥ በቅርብም እንዲከታተል አዎንታዊ ሚናም እንዲጫወት የኢትዮጵያውያን ዜጎች ለማኅበራዊ ፍትሕ ይዜማ ጠይቋል። መጪው ሀገር አቀፍ ምርጫ የሚካሄድ ከሆነ መንግሥት የሂደቱን ሰላምና ጸጥታ ማረጋገጥ እንዳለበትም አሳስቧል። መለስካቸውም ዝርዝሩን ይዟል። የኢትዮጵያ ዜጎች ለማኅበራዊ ፍትሕ ኢዜማ ዛሬ ረፋዱ ላይ ለአንዳንድ የዲፕሎማቲኩ ማኅበረሰብ አባላት ባለፉት ጥቂት ወራት ባከናወናቸው ድርጅታዊ እንቅስቃሴዎችና በሀገሪቱ ወቅታዊ ሁኔታዎች ላይ አጭር ማብራሪያ ሰጥተዋል። በተለይ የሀገሪቱን ወቅታዊ ሁኔታዎች በተመለከተ ላለፉት 27 ዓመታት ማንነትን መሠረት ያደረገ የፖለቲካ ሥርዓት ሰፍኖ እንደቆየና ላለፈው አንድ ዓመት ተኩል ያህል አገሪቱ በለውጥ ጎዳና ላይ እንዳለች አመልክተዋል። ይሁንና ኢትዮጵያውያን ከአምሳ ዓመታት በላይ የታገዱለትን ይህን ለውጥ አንዳንድ ኃላፊነት የማይሰማቸው ኃይሎች መንገዱን ሊያስቱት በብርቱ እየሠሩ እንደሆነ የፓርቲው የጽሑፍ መግለጫ ያስረዳል። በቅርቡ በተለያዩ ምዕመናንና በእምነት ተቋማት ላይ የተፈጸሙ ጥቃቶችንም፣ ለሰላምና መረጋጋት በጋራ የሚደረጉ ጥረቶችን፣ የተለያዩ የሃይማኖት ማኅበረሰቦችን በሰላም አብሮ የመኖርና በአጠቃላይ የሽግግሩን ሂደት የኋሊት የጐተቱ ድርጊቶች ናቸው ሲል ተግባሩን አውግዘዋል። በጠቅላይ ሚኒስትር አብይ አህመድ እየተወሰዱ ናቸው ያላቸውን የለውጥ እርምጃዎች ያወደሰው ይኸው የጽሑፍ ማብራሪያ ለውጡን ለማስቀጠል ሕግና ሥርዓት በመላ አገሪቱ እንዲረጋገጥ፣ ማንነትንና ሃይማኖትን መሠረት ያደረጉ ግጭቶችን የቀሰቀሱ ኃይሎችን ለሕግ እንዲቀርቡ ይጠይቃል። አክሎም ለውጡን ወደፊት ያራምዳሉ ያላቸውንና መንግሥት ማረጋገጥ አለበት ያላቸውን እርምጃዎች ይዘረዝራል። በፓርቲው የሕግ ትርጉምና የዲስፕሊን ኮሚቴ አባል ሮሃም የታፈሰ መግለጫውን በንባብ አሰምተዋል። በቅርቡ ጥቃት ለደረሰባቸውና ለተፈናቀሉ ወገኖች አስፈላጊው እንክብካቤና ድጋፍ እንዲደረግላቸው ተቋማዊ፣ ሕጋዊ እንዲሁም ሌሎች ማዕቀፎችና ለውጦች ዋስትና እንዳላቸው እንዲረጋገጥ በተለይም ከኢትዮጵያ ብሔራዊ ምርጫ ቦርድ፣ ከደህንነት መዋቅሮችና ከፍርድ ቤቶች ጋር የተዛመዱ ለውጦች ከቀጣዩ ምርጫ በፊት ተጠናቀው ተግባራዊ መሆናቸውን ማረጋገጥ እና የኢዜማ አመራርና አባላት ዓለም አቀፉን ማህበረሰብ ጨምሮ ከሁሉም ባለድርሻ አካላት ጋር ከላይ የተጠቀሱ በማሳካት ለመተባበር ዝግጁ ናቸው። ዓለም አቀፉ ማህበረሰብ ይህንን የሽግግር ሂደት በቅርበት እንዲከታተለውና እንዲደግፈው እንዲሁም በኢትዮጵያ ዴሞክራሲያዊ ስርዓትን ለመመስረት በሚካሄደው ከፍተኛ ታሪካዊ ሁነት ላይ አዎንታዊ ሚና እንዲጫወት እንጠይቃለን። የዲፕሎማቲክ ማህበረሰብ አባላቱ መግለጫውን ተከትሎ ተጨማሪ ማብራሪያዎች ጠይቀዋል። አንዱ ጥያቄ ኢዜማ በሚቀጥለው ሀገራዊ ምርጫ ያለውን አቋም ምን እንደሆነ እንዲገልጽ የቀረበ ነው። የኢዜማ መሪ ፕሮፌሰር ብርሃኑ ነጋ በየዜማ ፍላጎትና አቋም ቢሆን ይህ ምርጫ አሁን ማለትም ቀደም ሲል በተያዘለት መርሃ ግብር መካሄድ የለበትም። ይሁንና ምርጫው በተያዘለት ጊዜ የሚካሄድ ከሆነ መንግሥት ኃላፊነቱን መወጣት ግዴታው ነው ብለዋል። ስ ምርጫው እንደሚካሄድ አንድ ጊዜ ከተወሰነ በኋላ መንግሥት በምርጫው ሂደት ሰላምና ደህንነትን የማረጋገጥ ኃላፊነቱን መወጣት አለበት። የምርጫ ኮሚሽን፣ የዳኝነት ተቋማቱ፣ በአጭሩ ነጻ፣ ፍትሐዊና ታማኒነት ያለው ምርጫ ለማካሄድ የሚያስችሉ ተቋማት ሁሉ ተደላድለው መሥራታቸውን ማረጋገጥ የመንግሥት ግዴታ ነው። ያንን ካላደረገ ይችን ሀገር ወደ ዲሞክራሲያዊ ስርዓት ለመውሰድ ያለበትን ኃላፊነት አይወጣም። እንዲያውም ወደ ባሰ ስርዓት አልበኝነት ሊወስዳት ይችላል። ይህ ውሳኔ በተወሰደበት ጊዜ በበኩላችን አቋማችንን ግልጽ አድርገናል። ምርጫው በተያዘለት ጊዜ ይካሄድ ከተባለ መልካም ነው። ግን መንግሥት ነጻ ፍትሐዊነትና ተቀባይነት ያለው እንዲሆን ማረጋገጥ አለበት። ይህንን እውን ለማድረግ ደግሞ ጸጥታና ሰላም መረጋገጥ እንዳለበት ገልጸናል። የገዢው ግንባር የኢህአዴግን ውህድ ፓርቲ በተመለከተም ኢዜማ እንዴት እንደሚያየው እነዚሁ ዲፕሎማቶች ጥያቄዎች አቅርበዋል። ኢዜማ ጉልበታም ተፎካካሪ መጣብኝ ብሎ ይሰጋ እንደሆነም ጠይቀዋል። ፕሮፌሰር ብርሃኑ የፓርቲያቸው ትልቁ ዓላማ በኢትዮጵያ ውስጥ ምንጊዜም በሰላማዊና ዴሞክራሲያዊ መንገድ ተወዳድሮ ስልጣን መያዝ የሚቻልበትን ስርዓት መመስረት እንጂ ተፎካካሪ ፓርቲዎችን በምርጫዎች እንደምንም ብሎ ማሸነፍ አይደለም ብለዋል። ስለሆነም የገዢውን ግንባር መዋሃድ ፓርቲያቸው በስጋት እንደማይመለከተው አብራርተዋል። ላሉብን ሁሉ ችግሮች የረጅም ጊዜ ብቸኛ መፍትሄ የሚሆነው እንደምንም ብሎ ባለው ፌዴራላዊ መዋቅር ለማንኛውም ዜጋ ክፍት የሆነ ሰፊ ፓርቲ መመስረት ነው። እንደሚመስለኝ ፖለቲካ በማንነት ላይ በተመሰረተባቸው ካለፉት ሀያ ሰባት ዓመታት ጋር ሲወዳደር ይህ የገዥው ቡድን በተወሰነ ደረጃ ዜግነትን መሰረት ያደረገ ፓርቲ ለመመስረት የወሰደው እርምጃ በኢትዮጵያ ፖለቲካ ይበል የሚያሰኝ ነው። እናም ይህንን ፓርቲ ለመመስረት በሚያደርጉት ሁሉ መልካሙን እንመኝላችኋለን። ፕሮፌሰር ብርሃኑ አክለውም በፖሊሲና በመርሆች ግን ፓርቲያቸው ከገዢው ግንባር ጋር ያለውን ልዩነት በዝርዝር አስረድተዋል። ከዚህም በተጨማሪ በሕገ መንግሥቱ መሻሻል፣ በሲዳማ ውሳኔ ሕዝብና በሌሎችም ጥያቄዎች ላይ ለተነሱ የዲፕሎማቶች ጥያቄዎች የፓርቲው አመራር አባላት ማብራሪያ ሰጥተዋል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ